ኦሪት ዘኍልቍ ምዕራፍ ሃያ አንድ በደቡብም በኩል ተቀምጦ የነበረው ከነዓናዊው የአራድ ንጉሥ በአታሪም መንገድ እስራኤል እንደ መጡ ሰማ። ከእስራኤልም ጋር ሰልፍ አደረገ፣ ከእነርሱም ምርኮ ማረከ። እስራኤልም ለእግዚአብሔር፣ እነዚህን አሳልፈህ በእጄ ብትሰጣቸው ከተሞቻቸውን እርም ብዬ አጠፋለሁ ብሎ ስእለት ተሳለ። እግዚአብሔርም የእስራኤልን ድምፅ ሰማ፣ ከነአናውያንንም አሳልፎ ሰጣቸው። እነርሱንም ከተሞቻቸውንም እርም ብለው አጠፉ። የዚያንም ስፍራ ስም ሄርማ ብለው ጠሩት። ከሆርም ተራራ ከኤዶምያስ ምድር ርቀው ሊዞሩ በኤርትራ ባሕር መንገድ ተጓዙ። የሕዝቡም ሰውነት ከመንገዱ የተነሣ ደከመ። ሕዝቡም በእግዚአብሔርና በሙሴ ላይ በምድረ በዳ እንሞት ዘንድ ከግብፅ ለምን አወጣችሁን? እንጀራ የለም ውኃ የለም፣ ሰውነታችንም ይህን ቀላል እንጀራ ተጸየፈ ብለው ተናገሩ። እግዚአብሔርም በሕዝቡ ላይ እባቦችን ሰደደ፣ ሕዝቡንም ነደፉ፣ ከእስራኤልም ብዙ ሰዎች ሞቱ። ሕዝቡም ወደ ሙሴ መጥተው በእግዚአብሔርና በአንተ ላይ ስለ ተናገርን በድለናል፣ እባቦችን ከእኛ ያርቅልን ዘንድ ወደ እግዚአብሔር ጸልይልን አሉት። ሙሴም ስለ ሕዝቡ ጸለየ፣ እግዚአብሔርም ሙሴን እባብን ሠርተህ በዓላማ ላይ ስቀል የተነደፈውም ሁሉ ሲያዩት በሕይወት ይኖራል አለው። ሙሴም የናሱን እባብ ሰርቶ በዓላማ ላይ ሰቀለ። እባብም የነደፈችው ሰው ሁሉ የናሱን እባብ ባየ ጊዜ ዳነ። የእስራኤልም ልጆች ተጓዙ፣ በአቦትም ሰፈሩ። ከአቦትም ተጉዘው በሞዓብ ፊት ለፊት ባለችው ምድረ በዳ በፀሐይ መውጫ በኩል በእዬ አባሪም ሰፈሩ። ከዚያም ተጉዘው በዘሬድ ሸለቆ ሰፈሩ። ከዚያም ተጉዘው ከአሞራውያን ዳርቻ በሚወጣው ምድረ በዳ ውስጥ በአርኖን ማዶ ሰፈሩ። አርኖን በሞዓብና በአሞራውያን መካከል ያለ የሞዓብ ዳርቻ ነውና። ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ፣ ዋሄብ በሱፋ የአርኖንም ሸለቆች ወደ ኤር ማደሪያ የሚወርድ በሞዓብም ዳርቻ የሚጠጋ የሸለቆች ፈሳሽ። ከዚያም ወደ ብኤር ተጓዙ። ይኸውም እግዚአብሔር ሙሴን ሕዝቡን ሰብስብ፣ ውሃንም እሰጣችኋለሁ ብሎ የተናገረለት ጒድጓድ ነው። በዚያም ጊዜ እስራኤል ይህን መዝሙር ዘመረ። አንተ ምንጭ ሆይ ፍለቅ፣ እናንተ ዘምሩለት፣ በበትረ መንግሥት በበትራቸውም የሕዝብ አዛውንቶች ያጐደጐዱት አለቆችም የቈፈሩት ጒድጓድ። ከምድረ በዳም ወደ ማቴና ተጓዙ። ከማቴናም ወደ ናህሊኤል፣ ከናህሊኤልም ወደ ባሞት፣ ከባሞትም ምድረ በዳውን ከላይ ወደሚመለከተው ወደ ፈስጋ ተራራ ራስ በሞዓብ በረሃ ወዳለው ሸለቆ ተጓዙ። እስራኤልም በምድርህ ላይ እንለፍ፣ ወደ እርሻና ወደ ወይን ቦታ አንገባም ከጉድጓድም ውሃን አንጠጣም። ከምድርህ ዳርቻ እስክንወጣ ድረስ በንጉሥ ጐዳና እንሄዳለን ብለው ወደ አሞራውያን ንጉሥ ወደ ሴዮን መልእክተኞችን ላኩ። ሴዮንም እስራኤል በምድሩ ላይ ያልፍ ዘንድ እንቢ አለ። ሴዮንም ሕዝቡን ሁሉ ሰበሰበ፣ እስራኤልንም ለመውጋት ወደ ምድረ በዳ ወጣ፣ ወደ ያሕጽም መጣ፣ ከእስራኤልም ጋር ተዋጋ። እስራኤልም በሰይፍ መታው፣ ምድሩንም ከአርኖን ጀምሮ እስከ አሞን ልጆች እስከ ያቦቅ ድረስ ወረሰ። የአሞንም ልጆች ዳርቻ የጸና ነበር። እስራኤልም እነዚህን ከተሞች ሁሉ ወሰደ። እስራኤልም በአሞራውያን ከተሞች ሁሉ በሐሴቦንና በመንደሮች ሁሉ ተቀመጠ። ሐሴቦንም የአሞራውያን ንጉሥ የሴዎን ከተማ ነበር። እርሱም የፊተኛውን የሞዓብን ንጉሥ ወግቶ እስከ አርኖን ድረስ ምድሩን ሁሉ ከእጁ ወስዶ ነበር። ስለዚህ በምሳሌ እንዲህ ብሎ ተነገረ፦ ወደ ሐሴቦን ኑ፣ የሴዎን ከተማ ይሠራ ይመሥረት። እሳት ከሐሴቦን ነበልባልም ከሴዎን ከተማ ወጣ፣ የሞዓብን ኤር የአርኖንም ተራራ አለቆች በላ። ሞዓብ ሆይ ወዮልህ! የከሞስ ሕዝብ ሆይ ጠፋህ። ወንዶች ልጆችን ለሽሽት ሴቶች ልጆችንም ለምርኮ ለአሞራውያን ንጉሥ ለሴዎን ሰጠ ገተርናቸው። ከሐሴቦን እስከ ዴቦን ድረስ ጠፉ፣ ኖፋም እስኪደርሱ እስከ ሜድባ አፈረስናቸው። እስራኤልም እንደዚሁ በአሞራውያን ምድር ተቀመጡ። ሙሴም ሰላዮችን ወደ ኢያዜር ሰደደ፣ መንደሮቿንም ወሰዱ፣ ከዚያም የነበሩትን አሞራውያን አባረሩ። ተመልሰውም በባሳን መንገድ ወጡ። የባሳንም ንጉሥ አግ ከሕዝቡ ሁሉ ጋር በኤድራይ ይወጋቸው ዘንድ ወጣ። እግዚአብሔርም ሙሴን እርሱንና ሕዝቡን ሁሉ ምድሪቱንም አሳልፌ በእጄ ሰጥቻለሁና አትፍራው፣ በሐሴቦንም በተቀመጠው በአሞራውያን ንጉሥ በሲሆን እንዳደረግህ እንዲሁ ታደርግበታለህ አለው። እርሱንና ልጆቹን ሕዝቡንም ሁሉ መቱ። ሰውም አልቀረለትም። ምድሩንም What